voice of America! የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤቶቻቸው ወሰኑ። ውሳኔውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምጽ በስልክ አስታውቀዋል። በዞኖቹ ከሚነገረው ውጭ በፌዴራል መንግሥትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር ግን የለም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። የደቡብ ምዕራብ ኢትዮጵያ ክልል በሚል ይደራጃሉ የተባሉ ዞኖች የከፋ፣ የዳውሮ፣ የሸካ፣ የቤንች ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳ ህዝቦች ናቸው። ዞኖቹ በምክር ቤቶቻቸው በአንድነት ለመደራጀት በሙሉ ድምፅ መወሰናቸውም ተሰምቷል። የከፋ ዞን ምክር ቤት ዋና አፈ ጉባኤም ወይዘሮ ሊከለሽ ጌቱ እንዳሉት የከፋ ዞን ምክር ቤት ከአጎራባች አምስት ዞኖችና ከአንድ ልዩ ወረዳ ጋር በክልል ለመደራጀት ወስኗል። ከምክር ቤቱ ውሳኔ ባለፈ ህዝቡ ምን ይላል የምለውን በየደረጃ ህዝብን የሚወክሉ አካላትን በመስራትም ህዝብ ጋር በመውረድም ሲያነጋግሩ ቆይተዋል። የመጀመሪያ አማራጭ ያው በራስ ራሴን የማስተዳደር ጥያቄ ነበር። እሱ ያው ሳይሆን ሁለተኛ አማራጭ የተቀመጠው አንድ አካባቢ የሚኖሩ ህዝቦች ቢያንስ ደቡብ ክልልን በሶስት ቦታ፣ አራት ቦታ የተቀመጠ አቅጣጫ ተይዞ ከዚህ ቀደምም በየደረጃ ህዝቡ ተወያይቶ የመጀመሪያ አማራጭ ካልተሳካ እነዚህ አምስቱ ዞኖች እና አንዱ ልዩ ወረዳ በባህል ቋንቋ በተለያዩ ነገሮች ማህበራዊ ትስስር ጠንካራ ግንኙነት ያላቸው በኢኮኖሚ እንቅስቃሴ ደረጃም በማህበራዊ እንቅስቃሴ ደረጃም በፖለቲካ እንቅስቃሴ ደረጃም ተመሳሳይነት ያላቸው በጋብቻ በሌሎች ነገሮች የተሳሰሩ ህዝቦች ስለሆኑ አንድ ላይ ብንደራጅ የምንፈልገውን የልማት ጥያቄያችን፣ የመልካም አስተዳደር ጥያቄያችን በቅርበት ይመለስልናል በሚል የተፋ ዞን ምክር ቤት በሙሉ ድምጽ ኢትዮጵያ ጸደቀበት አግባብ ነው ያለው። እዚህ በፊት የከፋ ዞን ብቻውን በክልልነት እንዲደራጅ ወስኖ የነበረውን ውሳኔ ትላንት በተካሄደው አራተኛ ዙር ስምንተኛ ዓመት አራተኛ አስቸኳይ ጉባኤ ምክር ቤቱ አሻሽሎታል። የዳውሮ ዞን ምክር ቤትም ተመሳሳይ ውሳኔ ማስተላለፉን የዞኑ ምክር ቤት ዋና አፌ ጉባኤ ወይዘሮ ፀሐይ ገሉ ተናግሯል። ነባራዊ ሁኔታን ታሳቢ በማድረግ ፍትሐዊ የኢኮኖሚ ማህበራዊና ፖለቲካዊ ተጠቃሚ ለመሆን ተቀራራቢ መልክዓ ምድራዊ አቀመጥና ተመሳሳይ ስነ ልቦና ካላቸው ዞኖችና ልዩ ወረዳ ጋር በመስማማት ክልል ለመመስረት አማራጭ ሀሳብ ቀርቦ ከስምምነት ተደርሷል ነው ያሉት በዞን ምክር ቤቱ በትላንትና ሁለት ባካሄድነው ጉባኤ ህዝባችን ቀደም ሲልም ያመነ ህዝብ ስለሆነ ህዝብ ተወካዩ በትክክል ይህን ጉዳይ ተቀብሎ ወስዶ ከደቡብ ምዕራብ ህዝቦች ጋራ በጋራ ብንደራጅ ማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታችንን በጋራ አስጠብቀን መሄድ እንችላለን ማህበራዊ ስራችን ስነ ልቦናችን አንድ ስለሆነ ከነዚህ ህዝቦች ጋር ብንደራጅ በጋራ መልማት እንችላለን፣ የሚል ሀሳብ በመውሰድ ትላንትና እሱል። በሌላ በኩል የዳውሮ ዞን ዋና አስተዳዳሪ አቶ ተክላይ በዛብህ ዳውሮ ከነዚህ ማዋቅሮች ጋር አንድ ክልል ሆኖ ለመደራጀት ምክር ቤቱ በሙሉ ድምፅ በወሰነው ውሳኔ ላይ ቀደም ሲል የዞኑ ህዝብ እንደተወያየበት ለቪኦኤ በስልክ ተናግረዋል። የዳውሮ ህዝብ ከምክር ቤት አስቀድሞ በተለያየ ማህበራዊ መሰረት ይወክላሉ የተባሉ ሰዎች በተለያዩ ጊዜ ሲሆ ተካይቶበታል። አንደኛው እሱ ነው። ሁለተኛ ደግሞ ቀጣይ የህዝብ ድምፅም የሚሰጥበትና ሁሉም ህዝብ የሚሳተፍበት ነው የሚሆነው ነው። ከዚህ በፊት ግን ተደጋጋሚ የሆኑ ውይይቶች ተካሂዶበታል። እነዚህ አካባቢዎች በአንድነት ብድራጁ ሊኖር የሚችለውን ጥቅም እንዳጠኑና ይህንን መሰረት በማድረግ እዚህ ውሳኔ ላይ መድረሳቸውም ገልጠዋል። ወይዘሮ ሊከለሽና አቶ ተክለ በቀጣይ ስለሚኖረው ሂደትም ገልጠዋል። ቀጣይ የሚሆነው እዚ ውሳኔ ይደራጃል። ድምጽ ሁሉም ህዝብ ይሳተፍበታል። ሁሉም ስድስት መዋቅር አምስት ዞን እና አንድ ልዩ ወረዳ ህዝብ ድምጽ ፈረደ ይካሄዳል በክልል እንደራጃለን የሚለው ከዛ በኋላ ተረጋግጦ ከመሰረታዊ የሆኑ ህገ መንግስትና ሌሎች ህጎች የመወጡና ለህዝብ ትችት የሚቀርቡ ይሆናል። እነዚህ አምስት ዞኖችና አንድ ልዩ ወረዳ በአንድ ክልል ሲደራጁ ከአንድ በላይ መቀመጫ እንደሚኖራቸው ነገር ግን መቀመጫዎቹ በውይይት የሚወሰን መሆኑን አቶ ተክለ ተናግረዋል። በተለያየ ክላስተር ተከፋፍሎ የሌሎች ሀገራትንም ተሞክሮ በተከተለ መልኩ በገለልተኛ አካል ታይቶ እና ተጠምቶ ለህዝብ ውይይት ቀርቦ ህዝቡ ከተወያየበት በኋላ ክላስተራሊ የተበታተነ ሁለትና ሰዓት የዳውሮ ዞን ምክር ቤት ዋና አፈ ጉባኤም ወይዘሮ ፀሐይ ገሉ የምክር ቤቱን ውሳኔ ለፌዴሬሽን ምክር ቤት የማንነት ጉዳይ ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምፅ ተናግሯል። እኛ ብቻ ሰነን ሁላችንም የደቡብ ምዕራብ ከአንድ ሸካ የሚባል ዞን አልደረሰም። ከዛ ውጭ በአጋጣሚ ያው ባለፈው መድረክ ላይም በጋራ ስለተግባባን በአንድ ቀን ነው የወሰነው። ሁሉም ስድስቱ መዋቅር በአንድ ቀን የወሰነው። አሁን ደግሞ አምትተን ስናስገባም በአጋጣሚ መንገድ ላይ ሩቅ ያሉ ሸካ አሁን ያልገቡ እስካሁን ገብቶ ሊሰጡ ይችላሉ ብዬ አስባለሁ። ቀሪዎቻችን አምስታችን በጋራ ወስደን ፌዴሬሽን ምክር ቤት ማንነት ጉዳይ ቋሚ ኮሚቴ በትክክል ያቀረብንበትና ቋሚ ኮሚቴው ደግሞ ያው ለምክር ቤቱ አቅርቦ መሄድ ያለበትን ሂደት ከዚህ በኋላ እንደሚሄድ ውሳኔውን አስገብተን የመጣ ነው። በዞኖቹ ከሚነገረው ውጪ በፌዴራል መንግሥትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም